ፕሬዚደንት መሐመድ አብዱላሂ ፎርማጆ በአረብ ሀገራት ውዝግብ መንግስታቸው ገለልተኛ አቋም እንዲይዝ ማድረጋቸው ብዙዎችን አስገርሟል። አስተዳደራቸውም ወንድማማቾቹ ሀገራት ልዩነታቸውን በውይይት እንዲፈቱ ጥሪ አቅርቧል። ይህም በአካባቢው በተለይም በሶማሊያ ከፍተኛ ተጽዕኖ ላላቸው ለሳውዲና ለተባበሩት አረብ ኤሚሬቶች አስደንጋጭ ሆኗል። ለቀጠር በአንጻሩ በነ ሳውዲ የበረራ አገዳ ሲጣልባት የሶማሊያን የአየር ክልል መፍቀዳቸው ለዶሃዎች መተንፈሻ አትርፏል። ሳውዲ አረቢያ የሶማሊያ ዋነኛ የንግድ አጋር ናት። ፕሬዝዳንት ፎርማጆ በየጊዜው ለሶማሊያ ጠቀም ያለ ገንዘብ የምትለግሰውንና በተመረጡ መንግስት ታማኝነታቸውን ሄደው ያረጋገጡባትን የሪያድን ወዳጅነት ጥያቄ ላይ የሚጥል እርምጃ ለመውሰድ እንዴት ደፈሩ? ሶማሊያዊ ጋዜጠኛና የአፍሪቃ ቀንድ ጉዳዮች ተንታኝ ሙሃይዲን አህመድ ሮበሌ እንደሚመስለኝ ለሶማሊያ መንግስት የውጭ ፖሊሲ ውሳኔ በምሁራኑ ፍላጎትና የመረዳት ሁኔታ ላይ የተመረኮዘ አይነት ነው በተለይም በተወሰነው ጊዜና አመት ያሉት የሀገሪቱ መሪዎች የግል ፍላጎቶች ጉዳይ ነው ይህም ጉዳይ ከዚህ የተለየ አይደለም የአሁኑ ፕሬዚዳንት ቀጠር በዚህ አመት ምርጫ ሲካሄድ የእርሱን እንቅስቃሴ በመደገፏ ባለውለታው ናት ምርጫው ደግሞ እጩ በላዕላይና ታህታዊ ምክር ቤት ለሚገኙ ለህዝብ ተወካዮች በሚያቀርበው የገንዘብ መጠን የሚወሰን ነው እናም ቀጠር ባስደግፋቸው ኑሮ ሊመረጡና ፕሬዚዳንት ሊሆኑ አይችሉም ነበር ተብሎ ይታመናል። እናም ቀጠር ባለውለታቸው ናት። ጋዜጠኛው እንደሚለው በምርጫው ወቅት መሀመድ አብዱላሂ መሐመድ እጅግም ድጋፍ ያልነበራቸውና የመጨረሻው ሰው ነበሩ፣ ከቀጠር ባገኙት የገንዘብ ድጋፍ ግን በምርጫው አሸንፈዋል። ከዚህም ሌላ ፕሬዚደንቱ የተባበሩት አረብ ኤሜሬቶች በሶማሊያ ውስጣዊ ጉዳይ አላግባብ እጇን ከትታለች የሚል አቋምም አላቸው። ኤሜሬቶች ማዕከላዊውን የሶማሊያ መንግስት ያላካተተ ውል ከየፌዴራል መንግስታት ጋር እንደሚፈራረሙም ጠቅሷል። በምሳሌነትም ከፑንትላንድና ከሶማሊላንድ ጋር ያላትን ግንኙነት ያነሳል። በዚህ ምክንያትም የሶማሊያ ፕሬዝደንት ሳውዲ መራሹ ትብብር ቀጠርን ለማግለል የወሰደውን እርምጃ የሚያዳክም ትብብር ማድረጋቸው ታይቷል። የሶማሊያ አቋም በአካባቢው ባለው የኃይል ሚዛን ላይ የሚኖረውን ተጽዕኖ በተመለከተም ሲናገር የአፍሪካ ቀንድ አካባቢን በተመለከተ የተባበሩት አረብ ኤሚሬቶች እና ሳውዲ አረቢያ በግንባር ቀደምትነት ከዚያም ደግሞ ቀጠር ትልቅ ተጽዕኖ አላቸው ተብሎ ይታመናል። ይህ ግን እየተቀየረ ነው። ቀጠር በአካባቢው ሰፋ ያለ የዲፕሎማሲያዊ ግንኙነት የላትም። ከሶማሊያ ጋር ብቻ ነው ጥሩ ግንኙነት ያላት። ኤርትራና ጅቡቲን ብንመለከት ግን ድጋፋቸውን ለሳውዲና ኤሚሬቶች ነው ያደረጉት። ሆኖም እስካሁን ሶማሊያና የኢትዮጵያ መንግስት ናቸው ገለልተኛ በመሆን ችግሩ በዲፕሎማሲያዊ እንዲፈታ የሚጠይቁ ጅቡቲና ኤርትራ ድጋፋቸውን ለሳውዲ አረቢያ ባሳዩ ወቅት ቀጠር ሁለቱ ሀገራት አወዛጋቢ ድንበር ላይ አስፈራው የነበረውን ጦሯን ማውጣቷን የጠቀሰው ሙሀሂዲን አህመድ ሮቤ ጦሩ እንደወጣም ኤርትራ ያንን ቦታ መያዟን አስታውሷል። ይህ ደግሞ የአስመራን እንቅስቃሴ በጥርጣሬ ለሚከታተለው የአዲስ አበባው መንግስት የሆነ መልእክት እንዳስተላለፈም ያምናል። ኤሚሬትስ ኤርትራ ውስጥ የወታደር የጦር ሰፈር አላት። ሳውዲ ደግሞ ምናልባት ከኤርትራ መንግስት ጋር የገንዘብ ድጋፍ ለማድረግ እየተደራደረች ይሆናል። ይህ ደግሞ ከሚያወዛግባት ግዛት የኤርትራን ኃይሎች ማስወጣት እንድትችል ለጅቡቲ የገንዘብም ሆነ የጦር ድጋፍ የምታደርገው ኢትዮጵያን በአስቸጋሪ ሁኔታ ውስጥ ይከታታል። ፕሬዚዳንት አብዱላሂ ፎርማጆ የወሰዱት አቋም ከዚህም በላይ አሁን የተረጋጋች በምትመስለው ሶማሊያ ውስጥም ሌላ መዘዝ ሊኖረው እንደሚችል ነው የሚገምተው። የፖለቲካ አለመረጋጋት ይፈጥራል ብዬ አስባለሁ። ምክንያቱም በአሁኑ ሰዓት ሶማሊያ ውስጥ የሚደረጉት ፖለቲካዊም ሆነ ብሔራዊ ውሳኔዎች ሞቃዲሹ በሚገኘው ማዕከላዊ መንግስት ብቻ አይደለም፣ የየግዛቱ መንግስታትም ትልቅ ሚና አላቸው። የሶማሊያ ፌዴራል ፈጽሟል ብዬ የምገምተው ስህተት ይህን ውሳኔ ከማሳለፉ በፊት ሌሎቹን አላማከረም። ምክንያቱም እነዚህ ግዛቶች ከቀጠር ይልቅ ሳውዲ እና ኤሚሬቶች ላይ ጠንካራ የኢኮኖሚና ፖለቲካ ፍላጎት አላቸው። የቀጠር ግንኙነት ሞቃዲሾ ላይ እየተወሰነ ነው ያዳረሰ የልማት ፕሮጀክት የላትም። ከቀጠር ይልቅም ሳውዲ አረቢያና ኤሚሬቶችን እንደ ዋና የገንዘብ ለጋሾች ነው የሚያዋቸው። በዚህ ምክንያትም ከእነዚህ ሀገራት ጎን መቆም ነው የሚፈልጉት። በአረብ ሀገራቱ መካከል ውዝግቡ በቀጠለ መጠንም በሶማሊያ መንግስት ውስጥ ፖለቲካዊ አለመረጋጋትን ያባብሳል።